ከቤንሻንጉል ጉሙዝ በሎ ጃገንፎይ እና ሶጌ ወረዳዎች ተፈናቅለው በነቀምቴ ከተማ ሰፍረው የሚገኙ ቪኦኤ ያነጋገራቸው አንዳንድ ተፈናቃዮች መንግሥት ዘላቂ መፍትሄ ይስጠን እያሉ ነው። የምሥራቅ ወለጋ ዞን አደጋ ሥጋት ሥራ አመራር ጽሕፈት ቤት ከ157,000 በላይ ቁጥር ያላቸው ሰዎች እስከሚቀጥለው ዓመት ምርት ወቅት ድጋፍ እየተሰጣቸው እንደሚቆዩ ገልጧል። የኦሮሚያ መንግስት በበኩሉ ተፈናቃዮቹን ወደ የቀያቸው ለመመለስ እየሰራ መሆኑን ቢገልጥም መቼ እንደሚመለሱ ግን አልተናገረም። ናኮር መልካ ከነቀምጤ ያጠናቀረውን ዘገባ ቀጥሎ ያሰማናል። ከቤኒሻንጉል ጉሙዝ በሎ ተፈናቅለው ከመጡ ሰዎች መካከል ከአምስት ቤተሰቦቻቸው ጋር በዳንዲ ቦሩ ኮሌጅ ውስጥ የሚገኙት አቶ መስፍን ታዴ በአሁኑ ጊዜ ያሉበትን ሁኔታ እንዲህ ይገልጻሉ። ህጻናቶች ወደ ሰማኒያ አምስት ይሆናሉ። ሴቶች ደግሞ ወደ አምሳ ምናምን ይሆናሉ። እንደዚህ ሆነን እንቸገራለን። በአጠቃላይ ሶስት መቶ ሰባ አምስት በጣም እየተቸገርን ነው። ያው ምንበለው ሩዝ፣ መኮረኒ ያው ዱቤድ ወጨት እያበሰልን እንጨት ስናገኝ እናበስላለን። እንጨት ስናጣ ደግሞ ቆማችንን ውለን የምናርበት ቀንስ ይበዛል። እየተገዙ ሶስት ብረት ድስቶች አሉ በእነሱ እየቀጠልን ለህዝቡ እናከፋፍላለን። እዚህም ሆነን ትምህርት ቤት ጠይቀን ነበር፣ እሱም ሊሳካልን አልቻለም። ለህፃኖች ትምህርት ቤት ጠይቀን አልተሳካም። ወደዚህ ከመጡ አራት ወራት ማለፋቸውን ገልጸው መንግስት ወደ ቀያቸው እንዲመለሱ መግለጹን በዞኑ ኃላፊዎች በኩል ማወቃቸውን ተናግረው ተመልሶ ለመሄድ የሚያሰጋቸው ነገር መኖሩን ገልጸዋል። አሁን እኛ እስካሁን ድረስ እዚህ ተቀምጠን አንድ መፍትም ስላላገኘን መፍት እየጠበቅንም ያው መፍት መንግስት ይሰጠናል እያልን ስንል መፍትሄ አጠን እየተንጓለን እንገኛለን። አንዴ በለው አንዴ ደግሞ አንገር ሄዳችሁ በሸራ ውስጥ ተቀመጡ ይሉናል። እዚህ ከዝሆን የሚመጡት ወደዚያ ትመለሳላችሁ እያሉ ነው የሚሉን። እዚያ ለመመለሱ ደግሞ ከአንድ ጊዜ ሁለት ጊዜ ተሁለት ጊዜ ሶስት ጊዜ ያው እነሱም መንግስትን እንደ መንግስትነቱ አክብረው የመንግስትን አካሃድ ስለማይፈጥሙ ወደዚያ ሄደንም ያው በየአመቱ መፈናቀል እና በየጊዜው ሰው መሞት እየመረረ ስለመጣ መንግስት ክፍት ቦታ ፈልጎ ቢያሰፍረን እና ወደ ስራ ብንገባ እንመኛለን ስል አሳስባለሁ። አራተኛ ሴት ልጃቸውን የወለዱት ተፈናቅለው ከመጡ በኋላ መሆኑን የሚናገሩት ወይዘሮ በላይነሽ ተመዝገን አሁን ስላሉበት ሁኔታ እንዲህ ብለዋል። አሁን እዚህ ነው የምንኖረው፣ ሌላ ቦታ የለንም። ወላጅ አባቱም ከአራት ወራት በፊት በሶጌ ተከስቶ በነበረው ግጭት እንዳጣ የሚናገረው ወጣት ድንገት አምሩ ሀብት ንብረታቸውም እንዳለ የወደመ በመሆኑ ወደ ቀያችን የመመለስ ተስፋችን የጨለመ ነው ይላል። ከዚህ በፊትም ብዙ ጊዜ ግጭት እንደነበረና ከእርቅ በኋላም ሌላ ግጭት እየተፈጠረ ለችግር ሲዳርገን ቆይቷል ይላል። ይዘን የወጣ ነው ንብረት የለም። ሌላ ተስፋ የለንም። ከዚህ በፊትም መንግስት ብዙ ጊዜ ያስታርቆናል። እሺ ብለን ስንታረቅ እንደገና ግጭት ይፈጠርና ንብረታችንን ትተን እንፈናቀላለን። እኛ ከዚህ በኋላ ወደዛ መመለስ አንፈልግም። ተመለሱ የሚለን ከሆነ ደግሞ መንግስት እዚሁ ቢጨርሰን ይሻላል ለጠፋው ንብረታችንና ለደረሰብንም ጉዳት ካሳ ሊከፍለን ይገባል። እናቶ ወይዘሮ ሙሉ ለገሰም ቢሆኑ ቀያቸው ላይ የተረፈው ኦና ቤትና መሬት ብቻ በመሆኑ መንግስት ሌላ የተሻለ መፍትሄ ካልሰጣቸው ለወደፊት ያሰቡትን እንዲህ ገልጸዋል። ብዙ ልጆች አሉኝ። ትምህርት ጨርሰው ስራ የሚፈልጉ እና በትምህርት ላይ የሚገኙም አሉ በትምህርታቸው ተፈናቅለው ከእኔ ጋር እየተሰቃዩ ይገኛሉ። መንግሥት በተቻለ መጠን ሊረዳኝ ይገባል። ወደዛ ተመልሼ ግን አልሄድም። ካልሆነም እዚህ ከተማ ውስጥ በረንዳ ስር ቁጭ ብዬ ለምኜ ልጆቼን አሳድጋለሁ። የዞኑ አደጋ ስጋት ስራ አመራር የቅድመ ማስጠንቀቂያ ባለሙያ አቶ ተሬሳ ያደታ በአሁኑ ጊዜ ከ157 ሺህ ሰዎች በላይ ከመንግስት ድጋፍ እንደሚፈልጉ ገልጸዋል። በስድስት ወረዳዎችና ነቀምቴ ከተማ ድጋፍ እየተደረገላቸው መሆኑን ጠቅሰዋል። እነዚህ ተፈናቃዮች እስከሚመጣው ዓመት የምርት ወቅት በመንግስት ድጋፍ ስር ይቆያሉም ብለዋል። በአሁኑ ጊዜ ያለው ተፈናቃዮች ያው እንደኛ ሶስት ቦታ ነው አከፋፍለን ያለ ነው። አንደኛ ያው ከበኒሻንጉል ጉሙዝ የተፈናቀሉ ሰዎች በአጠቃላይ 57296 ሁለተኛ ላይ ከኦሮሚያ ከምስራቅ ወለጋ ውስጥ ካሉት ስድስት ወረዳዎች ተፈናቅለው ከቤታቸው የተፈናቀሉት 32166 ሰዎች ነው ያሉት። በሌላ መልኩ ደግሞ ከቤታቸው ያልተፈናቀሉና ሰብላቸው በማሳ ላይ የቀረ ከብቶቻቸው የተዘረፈና ከመንግስት እርዳታ የሚፈልጉ 67864 ሰዎች አሉ። በአጠቃላይ 157326 ተረጂዎች ከመንግስት እርዳታን ይፈልጋሉ። በነቀምቴ አምስት መጠለያዎች ከሚገኙት ሶስት ሺህ በላይ ሰዎች መካከል በዳንዲቦሩ ኮሌጅ ውስጥ በሚገኘው ወጣቶች ማዕከል የሚገኙት ሶስት መቶ ተፈናቃዮች መካከል አንዳንዶቹ ወደ ቀያቸው መመለስ አለመፈለጋቸውን የሰሙ ቢሆንም ስለዚህና ስለ ተፈናቃዮች ቀጣዩ እጣ ፈንታ መልስ መስጠት እንደማይችሉ ገልጸዋል። ይህ ዘገባ እስከተጠናከረበት ድረስ ከተፈናቃዮች شو <applause> ما ከ57 ሺህ በላይ ሴቶች ሲሆኑ ከ48 ሺህ በላይ ደግሞ ሕጻናት መሆናቸውን ከዞኑ ጤና መምሪያ ያገኘነው መረጃ ያመለክታል። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ለዘጋቢያችን ሙክታር ጀማል እንዳሉት የሁለቱም ክልሎችና ጸጥታ አካላት በቀጥታም ሆነ ተዘዋዋሪ መንገድ ሰዎች እንዲፈናቀሉ ያደረጉ ስድስት መቶ ሰዎች መያዛቸውን ጠቅሰው ተደብቀው ያሉትንም ለመያዝ እየሰራን ነው ብለዋል። በግጭቱ ወቅት የወደመ የተዘረፈ ወይም የጠፋ ንብረት የሚቆ ቁጥር ኮሚቴም ቆጠራ እያደረገ መሆኑን ገልጸዋል። የተፈናቀሉ ሰዎችን የማቋቋሙ ስራ ሰላምን በዘላቂነት ከማስፈን ተግባር በኋላ እንደሚቀጥል የጠቆሙት ኃላፊው ሰዎቹን ወደ ቀያቸው የመመለሱ ሁኔታ በዚህን ያህል ጊዜ ይከናወናል ከማለት ተቆጥበዋል። አንዳንድ ተፈናቃዮች ዋስትና እንደሌላቸው ላነሱት ተከታዩ ምላሽ ሰጥተውናል። መልሶ የማቋቋሙ ስራ የተጓተተበት ምክንያት እንዲህ አይነት ተግባር ድጋሚ እንዳይፈጸም አስተማማኝ ስራ ለመስራት በ በመጀመሪያ እንዲህ አይነቱን ተግባር የሚሰሩትን ሙሉ በሙሉ ለማጣራት በሁለቱም ክልሎች መንግስት ስምምነት ላይ ተደርሷል። ሁለተኛው የቤንሻንጉል ጉሙዝ ክልል መንግስትም እንዲህ አይነቱ ወንጀል ከዚህ በኋላ እንዳይፈጸም አስተማማኝ ሁኔታ እንዲኖር ለማስቻል እየሰራ በመሆኑ በዚህ ተግባር እንደተሳተፉ የሚጠረጠሩ አካላት በቁጥጥር ስር እንዲውሉ ማድረግ ጥርጣሬ እንዳይኖር ያደርጋል። በተጨማሪም የማጣራቱ ስራ ሙሉ በሙሉ ከተገባደደ በኋላ ወደ ቀያቸው እንዲመለሱ የሚደረግ በመሆኑ እንዲህ አይነቱ ተግባር ዳግመኛ እንዳይፈጠር ልዩ ትኩረት ተሰጥቶ እየተሰራ ነው። እነዚህን ሰዎች መመለስም ቢሆን በዚህ ያህል ቀን ውስጥ ማለት ቢያዳግትም በአጭር ጊዜ ውስጥ ተከናውኖ ወደ መደበኛ ሕይወታቸው እንዲመለሱ ይደረጋል። ለአሜሪካ ድምፅ ለተጠናከረው ዘገባ ናኮር መልካ ከነቀምቴ